በቤንሻንጉል ጉምዝ ክልላዊ መንግስትና በክልሉ ውስጥ የሚገኙ ታጣቂዎች መካከል የመግባቢያ ሰነድ ፊርማ መካሄዱን የክልሉ መንግስት አስታወቀ። የቤንሻንጉል ጉሙዝ ክልል የኮሚኒኬሽን ጉዳዮች ኃላፊ ጽሕፈት ቤት በይፋ የፌስቡክ ገጹ ላይ እንዳሰፈረው የመግባቢያ ሰነዱን የክልሉ ርዕሰ መስተዳድር አቶ አሻድሌ ሀሰን እና የታጣቂ ቡድኑ ተወካይ አቶ ጀግናማው ማግዋ ፈርመውታል። ስምምነቱ በመተከል ዞን እየተከሰተ ያለውን የጸጥታ ችግር በዘላቂነት መፍትሄ ይሰጣል ተብሏል። ናኮር መልካ ዝርዝር ዘቀባውን ያስደምጠናል። በቤኒሻንጉል ጉሙዝ ክልላዊ መንግስት ኮሚኒኬሽንስ ጽህፈት ቤት ይፋዊ የፌስቡክ ገጽ እንደሚያትተው ይህ የመግባቢያ ሰነድ የተፈረመው ትናንት ሲሆን በመተከል ዞን ግልገል በለስ ከተማ ነው። ሰነዱን የፈረሙት የክልሉ ርዕሰ መስተዳድር አቶ አሻሊያሰንና የታጣቂዎቹ ቡድንን በመወከል ደግሞ አቶ ጀግናማው ማንጓ እንደሆኑ ታውቋል። የታጣቂ ቡድኑ ማንነት ግን አልተገለጸም። ይህ ስምምነት በመተከል ዞን እየተከሰተ ላለው የፀጥታ ችግር በዘላቂነት መፍትሄ ይሰጣል ተብሏል። ስምምነቱ የተካሄደው በታጣቂ ቡድኑ በኩል የሚነሱ ጥያቄዎችን በሰላማዊ መንገድ ለመፍታት እና ዲሞክራሲያዊ በሆነ መንገድ መፍትሄ ለመስጠትም ነው ተብሏል። የታድሶ ስልጠና እየወሰዱ ከሚገኙ አባላት ጋርም ስምምነቱ መካሄዱን ይህ በክልሉ ኮሚኒኬሽንስ ጽህፈት ቤት ማህበራዊ ሚዲያ ላይ የወጣው አጭር መግለጫ ያተታል። በስምምነት ሰነዱ ውስጥ የተካተቱ ዋና ዋና አጀንዳዎችም ተዘርዝረዋል። ከነዚህ መካከል የታጣቂዎቹ አቅምና የትምህርት ደረጃን በማየት ከክልሉ እስከ ወረዳ ኃላፊነት እንዲያገኙ ማድረግ አንዱ ነው። ሴቶችን ባሳተፈ ሁኔታ የተለያዩ የስራ እድሎችን ማመቻቸት እና የብድር አገልግሎት ማግኘትም በስምምነት ሰነዱ መካተቱ ነው የተገለጸው። በስምምነት ፊርማ ስነስርዓቱ ላይ ንግግር ያደረጉት አቶ አሻልያሰን ሰነዱ በክልሉ መንግስት በኩል የለምንም መጓተት ተፈጻሚ እንደሚሆን መግለጻቸው ታውቋል። ስራውን ለመከታተል ያመች ዘንድም ከታጣቂ ቡድኑ ሶስት አባላትን ያካተተ ጊዜ ህጋዊ ጽህፈት ቤት በግልገል በለስ ከተማ ተቋቁሟል ተብሏል። ርዕሰ መስተዳድሩ በሰላም የገቡት የታጣቂ ቡኑ አባላት የሰላም አምባሳደር መሆናቸውን በመገንዘብ ሌሎች ወደ ሰላም ያልመጡ የታጣቂ ቡድን አባላትን ወደ ሰላማዊ መንገድ እንዲያመጡ ጥሪ እንዳደረጉ ተጠቁሟል። በዚህ ጉዳይ ዙሪያ ከመተከል ዞን የማዘዣ ጣቢያ አስተባባሪዎች ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የታጣቂ ቡኑንም ተወካይ የእጅ ስልክ ማግኘት ስላልቻልን ለዛሬው አስተያየታቸውን ወር አካተትንም። በመተከል ዞን ከጥቂት ወራት በፊት በታጣቂዎች ጥቃት በርካቶች ህይወታቸውን ሲያጡ የተፈናቀሉም እንዳሉ ሲዘገብ መቆየቱ ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ